the voice of America ከኮንሶ አስተዳደር እርከን ጥያቄ ጋር በተያያዘ ከአንድ ዓመት ተኩል በፊት የተያያዙ ሰዎች አብዛኞቹ ዛሬም በእስር እየተንገላቱ መሆናቸውን የአካባቢው ነዋሪዎች ተናግረዋል። በቅርቡ በዋስ የተፈቱትም አዲስ ክስ የተመሠረተባቸው መሆኑን ታውቋል። የታሳሪ ቤተሰቦችና የአካባቢው ሕብረተሰብ ስጋት ላይ እንደሆንም ነዋሪዎቹ እየገለጹ ናቸው። መለስካቸው አምሃ ተጨማሪ ይዟል። አንድ ስማቸውን እንዳንገልጽ ያስጠነቀቁ የአካባቢው ነዋሪ ለቪኦኤ እንደተናገሩት ከ2008 ዓ.ም ጀምሮ የኮንሶ የአስተዳደር እርከን በዞን ደረጃ እንዲሆን ጥያቄ ከቀረበበት ጊዜ ጀምሮ አያሌ የኮንሶ ብሔረሰብ ተወላጆች በመንግሥት ታጣቂዎች ተንገላተዋል ይላሉ። በወቅቱም በሕዝቡ ላይ ከፍተኛ በደል እንደተፈጸመበት ይናገራሉ። ከዚሁ ጋር ተያይዞም አያሌ ሰዎች እንደታሰሩና እስከ ዛሬም እንዳልተፈቱ ያብራራሉ። አሁን ለአገነት አርባ ምንጭ ላይ መቶ አስራ ዘጠኝ ፍርድ ያላገኙ እንደዚሁ በእንግልት ላይ ያሉ በጊዶሌ መቶ ሰላሳ ስምንት ፍርድ ያገኙ እንደዛው ያሉ አሉ፣ ማለት ነው። በኮንሶ ብቻ በኮንሶ ደረቅ ጣቢያ ሶስት መቶ ያህል ይገኛሉ። አሁንም ከእነዚህ መካከል ለምሳሌ አርባ ምንጭ ከሚገኙ፣ ጊዶሌ ከሚገኙ፣ ኮንሶ ከሚገኙ ሰዎች መካከል አንዳንድ ምሳሌ ስቴ አንድ ሁለት ሶስት ስሞች ይስጡኝ። ለምሳሌ አርባ አምስት ያሉት እንደነ አዳነ ዚናቡ፣ ሞጮራ ኦዳ፣ እነ የገላ ገዛኝም አሉት። ሌላው ደግሞ ወደ ግዶሌ በሚመጣበት ጊዜ እንደነ የአቶ ኩሴ ሰንጋም አሉ። ኮንሶ ላይ የታሰሩት መጥቀስ ይቻላል። ማት ያሉት እንደነ አቶ አዲሱ ጋራ፣ ይህ መምህር አያነው ኩስያ፣ ይህ አቶ ኩሴ ገንታያ፣ አቶ ታምሩ አያነው፣ አቶ ካሶ ከዳቻ እነዛንም መጥቀስ ሌሎች እኚህ ነዋሪ ለቪኦኤ እንዳስታወቁት አንድ ዓመት ተኩል ያህል ከታሰሩ በኋላ በዋስ የተለቀቁ ወደ አርባ የሚጠጉ ሰዎች ነበሩ። ይሁንና እነዚህ የሀያና የሰላሳ ሺህ ብር ዋስትና ሲዘው የተፈቱትም ቢሆኑ በአሁኑ ወቅት አዲስ ክስ ተመስርቶባቸው ፍርድ ቤት ለመቅረብ ቀጠሮ ተይዞባቸዋል ብለዋል። ሌላው እውነቱ ዘገየ እባላለሁ ያሉኝ የአካባቢው ነዋሪ ይህንኑ ያረጋግጣሉ። የመንግስትን አሰራር አስተጓጉላችኋል የሚል አዲስ ክስ እንደተመሠረተባቸው በዝርዝር ያስረዳሉ። አቶ እውነቱ ዘገየ ተጨማሪ ደግሞ አዳዲስ ክሶች በአስራ አንድ ቀበሌያት እንዲዘጋጅ እየተደረገ ነው። ለተከሳሾቹ ክሱ ደርሷቸዋል። ክስ የደረሳቸው አሻ ቀበሌ ሶስት ሰው እና በራ ጉራ ቀመሌ የሚባል ቀበሌ ላይ ደግሞ ሶስት ሰው እነ ኩሴ ቦራ ነው። ጃርሶ ላይ አስራ ስድስት ሰው እነ መምህር አያኖ ኩስያ ሰው ገሜ ላይ አስራ አንድ ሰው እነ ጌታሁን ገየና ጎጫ ላይ አራት ሰው እነ ሲዳሞ ሲንትላ እነዛን ጨምሮ ሰላሳ ሰባት ሰዎች አሁን ክስ ደርሷቸዋል። እንግዲህ ይሄ አራት ቀበሌ ነው። ገና ወደ ስምንት ቀበሌያት ይቀራሉ ማለት ነው። ክስ ያልደረሳቸው ክስ እየተዘጋጀ በዘላ እየተዘጋጀ መሆኑን በታማኝ ምንጮቻቸው ሰምተናል። አቶ እውነቱም ሆኑ ስማቸው እንዳይገለጽ አደራ ያሉት ነዋሪ እንደሚሉት የወረዳና የቀበሌ ባለሥልጣናት እንዲሁም ከዞን የሚመጡ የመንግሥት ባለሥልጣናት በሕዝቡ ላይ የማዋከብና የማስፈራራት ተግባር እየፈጸሙ ናቸው። በተለይም የታሳሪዎችን ቤተሰቦች በተመለከተ አቶ እውነቱ ከፍተኛ ችግር ውስጥ እንደሚገኙ ጠቁመዋል። አሁን ያለው ሕዝብ ስጋት ውስጥ ነው የወደቀው። መጀመሪያ ምህረት ነው ተብሎ ሰው ደስ ብሎት ነበረ። አሁን ደግሞ እነዚህ ሁሉ ሲከሰሱ እና መጠነ ሰፊ ክስ እየተመሰረተ መሆኑ እነዚህ ቤተሰቦች ልጆቻቸው የታሰሩባቸው፣ አባቶች የታሰሩባቸው ቤተሰቦች አሁን በከፍተኛ እንደዚህ አይነት ሁኔታ ሲፈጠር በከፍተኛ ስጋት ውስጥ ገብተዋል እና የመኖር ተስፋቸው ራሱ ወደ አስቸጋሪ ደረጃ ደርሰዋል። ምክንያቱም ከመንግስት ስራ ነው አብዛኛው የተፈናቀለው። አሁን ደግሞ አልቀረም መጥሪያ ስደርሳቸው ቤተሰቦች ሲቃይ ውስጥ ነው ያሉት። ይሄ ቀላል ህዝብ አይደለም። እንግዲህ ሰላሳ ሰባት ሰው አሁን ብዙ ሰውን የሚመራ ሰው ነው አሁን ክሱ የደረሰው። ይህን ችግር በተመለከተ ማብራሪያ ወይንም ማስተባበያ ለመጠየቅ ለኮንሶ ወረዳ አስተዳዳሪ ለአቶ ገረመዋያ ነው በእጃቸው ስልክ ደጋግመን ብንደውልም አላነሱልንም። በዚሁ ምክንያት ምላሻቸውን ለማግኘት አልተቻለም። ጥረታችንን ወደፊትም እንቀጥላለን። በኮንሶ የአስተዳደር እርከን ጥያቄና ጥያቄውን ተከትሎ በተፈጠረው ግጭት ቪኦኤ በተደጋጋሚ መዘገቡ አይዘነጋም። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ